የኢትዮጵያ አጠቃላይ ዓመታዊ ምርት ኤልኒኞን ተከትሎ በተከሰተው ድርቅ ምክንያት እንደማይቀንስ የእርሻና የተፈጥሮ ሀብት ሚኒስቴር አስታውቋል። ድርቅ ባልተከሰተባቸው አካባቢዎች የተሰራው የማካካሻ ስራ የምርት መጠን እንዳይቀንስና እንደተለመደው ሁለት መቶ ሰባ ሚሊዮን ኩንታል እንዲሆን አስችሏል ብለዋል የሚኒስቴሩ የሕዝብ ግንኙነት ኃላፊ አቶ አለማየሁ ብርሃኑ። እስክንድር ፍሬው ተጨማሪ ይዟል። በ በሀምሳ ዓመት ውስጥ ያልታየ ከተባለው የኤልኒኖ ድርቅ ወደ ላሊና ለተሸጋገረችው አገር የዘንድሮ ክረምት በንጽጽር እየተሻለ የምርት ጊዜ እንደሚሆን እየተገለጸ ነው። የእርሻና ተፈጥሮ ሀብት ሚኒስቴር እንደሚለው በዚህ ክረምት 12 ሚሊዮን ሄክታር መሬት በዘር ለመሸፈን 33 ሚሊዮን ኩንታል እህልም ለማምረት ታቅዷል። ይህ የላሊና ማለትም ዝናብ የሚበዛበት ጎርፍ የሚጠበቅበት ክረምት እቅድ ነው። በሚኒስቴሩ የህዝብ ግንኙነት ቢሮ ኃላፊ አቶ አለማየሁ ብርሃኑ እንደሚሉት ግን እየተጠናቀቀ ባለው የኤልኒኖ ወቅትም የምርት መቀነስ አልታየም። ከማዕከላዊ ስታቲስቲክስ ጋር ሆነን የምርት መጠኑን በዚህ አመት ይገኛል ተብሎ የሚጠበቀውን ያለፈውን ክረምት ማለት ነው። ባለፈው ድርቅ በረበረበት ክረምት የተመረተው ምርት መጠን እሱ ስንት ነው? እሱ ወደ ሁለት መቶ ሰባ ሚሊዮን ኩንታል ነው። እሱ የተመረተው ስንት ነበር የተጠበቀው? ካለፉት አመታት ጋር ሲነጻጸር ከእቅድ በላይ እንጂ ከእቅድ በታች አይደለም። 270 ሚሊዮን ኩንታል ነው የተገኘው። በዚህን አመት ያስቀመጥነው እቅድ አለ። እሱ ይሳካል አይሳካም? አሁን ከበልግ እንቅስቃሴ ጋራ ምን አይነት የማካካስ ስራ ነው የተሰራ የሚለው ጥናቱ ካለቀ በኋላ አጠቃላይ በማይከላዊ ስታቲክስ ጥናቱን ጨርሶ ሲያወጣ ጨምሯል፣ ቀንሷል፣ በቅዱ መሰረት ቁሟል የሚለው ነገር በጋራ የምና ይሆናል ማለት ነው። እኛ ግን ስንገመግም በበልክ እርሻ እንቅስቃሴ በሰራናቸው ስራዎች ይቀንሳል ተብሎ ስለሚጠበቅ ቀደም ብሎ በዛ አይነት ሁኔታ ገምግመን ስለነበረ እሱን ያካክሳል የሚል የራሳችን የሆነ ግምገማ አለን። ዞሮ ዞሮ ግን የማዕከላዊ ስታቲስቲክስ የሚያስቀምጠው መረጃ በጋራ የምናይ ይሆናል። በኤልኒኖ ምክንያት የተከሰተው ድርቅ ያስከተለውን ተጽዕኖ ለመቀነስ የተለያዩ ስራዎች መሰራታቸውን ነው ያስረዱት። በተጠናቀቀው የበልግ ወቅት የተመረተው ምርት ባለፉት አመታት ከተለመደው በአስር እጥፍ እንደሚጨምር መጠበቁም የዚህ ማሳያ መሆኑን ጠቅሰዋል። ከየትኛውም ጊዜ በተለየ ሁኔታ የዘንድሮ የበልግ እርሻ እንቅስቃሴያችን እጅግ በጣም ጥሩ ነው ብለን የገመገምንበት ሁኔታ አለ ሁለት ሁለት ሚሊዮን ሄክታር መሬት በበልክ እንሸፍናለን ብለን አቅደን እናቅም፣ ወደ ዘጠና ዘጠኝ ሚሊዮን ኩንታል ይገኛል ተብሎ ነው የሚጠበቀው ማለት ነው። ስራስርና ሌሎች አትክልትን ጨምሮ ከአስር እና ከዛ በላይ ኩንታል በበልክ አምርተን እናቅም ነበረ። ስለዚህ ለምሳሌ ባለፈው አመት ምን ያህል አምርታችሁ ነበር? አሁን ዘንድሮ የሚገኘውን ጠቀሱልኝ። ስናወዳድረው ነው ለውጦ የምናውቀው። ከስተ ሚሊዮን የሚበልጥ አልነበረም ብሎ መውሰድ ይቻላል። ዘንድሮ ስንት ት ትጠብቃላችሁ? ዘንድሮ እስከ ዘጠና ዘጠኝ ሚሊዮን ኩንታል እንጠብቃለን። በአስር እጥፍ እንደማለት ነው። በአስር እጥፍ እንደ መጨመር አይነት ማለት ነው። እነዚህ እንግዲህ አትክልት አለ፣ ስራ ስሮች አሉ። እነዚህን ጨምሮ በከፍተኛ ደረጃ ለውጥ ይመጣል ተብሎ ይጠበቃል። በዚህ ላይ ሰፊ ርብርብ ነው የተካሄደው። አርሶ አደሩን ለመደገፍ፣ አርብቶ አደሮችን ለመደገፍ የተሰራው ስራ በጣም ጥሩ ነው ተብሎ ነው የሚጠበቀው። እንግዲህ የምርቱ ሁኔታ አብዛኛው ቦታ አሁን እየተሰበሰበ ነው ያለ። አንዳንድ ቦታ የዝናብ መቆራረጥ ለምርት መሰብሰቡ በጣም አመች የሆነባቸው አካባቢዎች አሉ። ስለዚህ የበልኩ ምርት ባለፈው ዓመት በሊኖ ክስተት ሊቀንስ የሚችለውን የምርት መጠን ሊያካክስ ይችላል የሚል የግላችን አሰስመንት አለን። ግን ዞሮ ዞሮ በጋራ ከረጂ ድርጅቶችም ከሌሎችም ዓለም አቀፍ ተቋማት ጋራ በየጊዜው አሰስመንት ስለምናደርግ ያኔ ውጤቱን በጋራ ማወቅ ይቻላል። ግን አሁን በተጨባጭ እያየን ካለነው ጋር ስናስተያይ ባለፈው ዓመት በድርቅ ምክንያት ሊቀንስ የሚችለው ምርት ሊያካክስ ይችላል የሚል ትንበያና ግምት ነው ያለ ነው። የደርግ መንግስት በወደቀበትና ኢህአዴግ ስልጣን በያዘበት በ1983 ዓ.ም የኢትዮጵያ ዓመታዊ የምርት መጠን 52 ሚሊዮን ኩንታል እንደነበር ያስታወሱት ኃላፊው አሁን በከፍተኛ ሁኔታ መጨመሩን አመልክተዋል። ይህ ደግሞ ድርቅ በተከሰተባቸው ዓመታት ሁሉ የቀጠለ እድገት መሆኑን ከምክንያቱ ጋር አስረድተዋል። ምንድን ነው እንደ መንግስት የተቀመጠው አቅጣጫ ይህንን ችግር ለመቀልበስ ሰፊ የሆኑ የእርጥበት መጥቀባ ስራዎች በስፋት ነው የተሰራ ቀደም ባሉ አመታት። አቶ አለማየሁ የእናንተ መረጃ እንደሚያሳየው ከሆነ በ1983 52 ሚሊዮን ኩንታል የነበረው አመታዊ ምርት የአገሪቱ አመታዊ ምርት አሁን በቅርቡ ዓመታት 2007-2008 አካባቢ ወይም 2006-2007 ላይ 207 ሚሊዮን ኩንታል ደርሰዋል ትላላችሁ ይሄንን እንደ እድገት ነው የምትቆጥሩት እናንተ? አዎ በትክክል እንደዛ ነው የምንቆጥረው። ነገር ግን የሕዝቡ ቁጥር ያኔ ከነበረበት በሁለትና በሶስት እጥፍ ጨምሯል። የምርቱ መጠንም ይሄን ያህል መድረሱ የሚያስገርም አይደለም ይሏሉ። አስተሳሰቡ ነው እኔን የሚገርመኝ። በ1983 52 ሚሊዮን ኩንታል ወይ 53 ሚሊየን ኩንታል ጀምረ አሁን 27 ሚሊዮን ኩንታል ስንደርስ የመሬት የማስፋት ስራ አይደለም እየሰራን ያለ ነው ህዝብ በዝቷል እሱ ነው መታሰብ አለበት ህዝብ ሲበዛ ግን መሬት አብሮ እየሰፋ አይደለም ያለው በዚህ በበዛ ህዝብ ላይ እጅግ አነስተኛ በሆነ ያለው መሬት ላይ በቂ ወይም ደግሞ የቴክኖሎጂ አቅርቦት በመጠቀም በማስፋት ስትራቴጂ በተለያዩ ምክር ሀሳቦች ተጠቅመን ምርትና ምርታማነትን የማሳደግ ስራ ነው። ይህንን እድገት ያመጣው ብሎ መውሰድ ነው የሚቻለው፣ በሌሎች አካባቢዎች የተመረተውን ምርት በማሳደግ የማካካስ ስራ ሲሰራ መቆየቱን ነው ኃላፊው ያብራሩት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በሌላ በኩል ደግሞ የዓለም የገንዘብ ድርጅት አይኤምኤፍ በየዓመቱ የሚያወጣው የአጠቃላይ ምጣኔ ሀብት እድገት ዘገባ የኢትዮጵያ የምርት እድገት ለሚቀጥለው አንድ ዓመት እንደሚያሽቆለቁል አስታውቋል። በዚህ በያዝ ነው የአውሮፓውያን ዓመት 2016 ዓ.ም የኢትዮጵያ ብሔራዊ ሀብት ምጣኔ በ4.5 ከመቶ እንደሚያድግ የገንዘብ ድርጅቱ ተንቢዋል። ከ10 ዓመታት በላይ ወደ ድርብ አሃዝ የሚጠጋ እድገት ሲያሳይ የቆየው የኢትዮጵያ ምጣኔ ሀብት በፍጥነት እንደሚያሽቆለቁል ያደረገው በሀገሪቱ የተከሰተው ድርቅና የዓለም አቀፍ የሸቀጥ ገበያ ዋጋ መቀነስ እንደሆነም ጥናቱ አስረድቷል። የዓለም የገንዘብ ድርጅት ጥናት ቡድን የመሩት ኦያ ኤልሰን በወቅቱ ምክንያቱን ሲያስረዱ አንዱ ምክንያት የምስራቅና ደቡብ አፍሪቃ ብርቱ ድርቅ ተከስቶባቸዋል። የዝናብ መጠኑ ለበርካታ ዓመታት ከተመዘገበው አማካይ በአርባ ከመቶ ቀንሷል። ይህ ሁኔታ በምጣኔ ሀብት እድገት ትንበያው ላይ ተንጸባርቋል። በተለይ እንደ ኢትዮጵያ ያሉ ምጣኔ ሀብትን ጎድቷል። ማላዊ፣ ዚምባብዌ ዛምቢያና ደቡብ አፍሪካንም ጎድቷል ብለዋል።